ባለፈው ዓመት በዓለማችን የተከሰተው ኤልኒኞ የተባለው የአየር ንብረት ለውጥ በኢትዮጵያ 10.2 ሚሊዮን ሰዎችን የምግብ እርዳታ ጠባቂ አድርጎ ነበረ። በዘንድሮው የመኸር ዝናብ እጥረት ምክንያት ደግሞ አስቸኳይ የምግብ እርዳታ ያስፈለገው ዜጋ ቁጥር ከ5.6 ሚሊዮን በላይ ሆኗል። ከመጋቢት አጋማሽ ጀምሮ የሚጠበቀው የበልግ ዝናብ በወቅቱና በተገቢው መጠን ካልጣለ በድርቅ ሊጠቁ የሚችሉ ሰዎች ቁጥር ከፍ ሊል እንደሚችል የተባበሩት መንግስታት ድርጅት ከአንድ ወር በፊት አስጠንቅቆ ነበረ። በሀገር ውስጥ መገናኛ ብዙኃን ዘገባ መሰረት የበልግ ዝናብ መጣል ባልጀመረባቸው የደቡብ ኦሞ ዞንን በመሳሰሉ አካባቢዎች የተረጂዎች ቁጥር እየጨመረ ነው። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ድርቁ በበረታባቸው አካባቢዎች የተቻለ ሁሉ ድጋፍ እየተደረገ መሆኑን ለዶቼ ቬለ ተናግረዋል። ባለፈውም አመት ሆነ ባሁኑ በድርቁ የአንድም ሰው ህይወት ሳይጠፋ መቋቋም የተቻለበት ነው ግን የመኑ አቀራረቡ የተመጣጠነ ባለመሆኑ በቆላማውም ሆነ በአርብቶ አደር አካባቢዎች በእንስሳት ላይ ጉዳት አድርሷል። የአሁኑ ድርቅ በጉጂ በምዕራብ ጉጂ፣ በምስራቅ ሐረርጌ፣ በባሌ ዞኖች የድርቁ ተጽዕኖ ትንሽ የበረታ፣ በከብቶቹም ላይ ጉዳት ደርሷል። እኛ ግን የሚቀርበውን ነገር እያቀረብ ነው። በደቡብ ብሔር ብሔረሰብ ሕዝቦች ክልልም በደቡብ ኦሞ የሰገን ሕዝቦች እና በተለይ ነጸማይ፣ ሀመር፣ ማሌ፣ ያንጋቶ፣ ዳሰነች ቆላማ አካባቢ መሆኑ ድርቁ ትንሽ ጠንከር ስላለ የሚፈለገው ድጋፍ እየተሰጠ ነው። አቶ ደበበ የሚያሰጋው የበልግ ዝናብ እጥረት ቢከሰት አሊያም ስርጭቱ እንደሚጠበቀው ባይሆን እንኳን መንግስትና ህብረተሰቡ ዝግጅት አድርገዋል ይላሉ። በተለይ በበልግ አብቃኝ አካባቢዎች ከመጋቢት አስራ አምስት ጀምሮ ዝናብ ይጠበቃል። ያ ዝናብ እየመጣ ነው። ግን ፊድ እንደ ሜትሮሎጂ ትንበያ መደበኛም መደበኛም ያልሆነ ሊሆን ይችላል በሚባለው ገጽታ የበልግ ዝናብ እንኳን ቢቋረጥ ኦር የስርጭቱ ሁኔታ የተመጣጠነ እንኳን ባይሆን በመንግስትም ሆነ በህዝብ በኩል ይህን ስጋት መሰረት ባደረገ ዝግጅት እየተደረገ ነው። የኢትዮጵያ መንግስት ላለፈው ዓመቱም ሆነ ለዘንድሮ ድርቅ መቋቋሚያ ለለጋሽ ሀገራት ላቀረበው ጥሪ በቂ ምላሽ አላገኘም። በዚህ የተነሳም የአምናውን ድርቅ ለመቋቋም መንግስት ከራሱ ወጪ ማድረጉን አስታውቋል። ዘንድሮም ለለጋሽ ሀገራት የ948 ሚሊዮን ዶላር የእርዳታ ጥሪ ቢያደርግም ጥቂት መንግስታት ከሰጡት ምላሽ በስተቀረ የሚፈለገው እርዳታ አለመገኘቱን ነው የገለጸው። ጥሪው የሚጠበቀውን መልስ ካላገኘ መንግስት ወደፊት ምን ለማድረግ አስበዋል? አቶ ደበበ ቃል የተገባ በዓለም አቀፍ ለጋሾች አለ እስከሚመጣ ግን ጥበቃ የሚደረግ አይመስለኝም። ቢያም ቢሆን አምና የነበረውን ትሬንድ በመቀጠል በመንግስት ደረጃ የመጀመሪያ ዙር አርባ ሰባት ሚሊዮን ዶላር ወጪ ተደርጓል። ይሄ እንግዲህ እኛ የመጀመሪያ ዙር ሙሉ በሙሉ ድጋፍ ተሰጥቷል። ሁለተኛ ዙር በመጓጓዝ ላይ ነው። ድጋፍ የተሰጠባቸውም አካባቢዎች አሉ፣ ይቀጥላል። ይሄ እንግዲህ የሁለት ሺ ዘጠኝ ተረጂዎችን መሰረት አድርጎ የሚደረግ ድጋፍ ነው። የእርዳታ ጥሬ በቂ ምላሽ አላገኝም የሚለው መንግስት በሌላ በኩል የተረጂዎቹ ቁጥር በጥፍ ቢጨምር እንኳን አስተማማኝ የእህል ክምችት ስላለ ችግሩን መቋቋም እችላለሁ እያለ ነው። ታዲያ ሀገሪቱ ችግሩን የመቋቋም አቅም ካላት እርዳታ መጠየቁ ለምን አስፈለጋት? ምንም በዚህም አቋም ላይ ብንገኝ የተገኘንበትን አቋም መሰረትም በማድረግ ድጋፉ ይጠየቃል። በዚያው መጠን ግን አገራዊ አቅምሽን እያጎለበት የምትሄድበት አማራጮች ሁሉ የሚበጁበት ወይም ደግሞ የሚደረጉበት ሁኔታ እንዳለ መንግስት በድርቅ በተጠቁ አካባቢዎች የሚያስፈልገውን ድጋፍ ከሰባ ሁለት ሰዓታት ባጠረ ጊዜ ውስጥ በማቅረብ ላይ እንደሚገኝ አቶ ደበበ ይናገራሉ። ሆኖም በአንዳንድ አካባቢዎች እርዳታ በወቅቱ እየደረሰ አለመሆኑን የሚገልጹ ቅሬታዎች እየቀረቡ ነው።